የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። የዛሬ አርብ ሰኔ 6 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀምረናል። ለምሽቱ የያዝናቸውን ዘገባዎች በጥቂቱ እናስተዋውቃችሁ። ዓለም አቀፍ የውጭ መዋለ ንዋይ ፍሰት እየቀነሰ መሄዱን ሰሞኑን ይፋ የተደረገው የተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ዘገባ አስታውቃል። የመዋለ ንዋይ ሕጎችና ደንቦቻችንን ስንከልስ መለያ የምንላቸው መሠረታዊ ነጥቦች አሉ። እነዚያም አንደኛ ይበልጥ ክፍት ተነቃናቂና ለለውጥ ይበልጥ የተመቸ ስርዓት እንዲኖረን እንፈልጋለን። የኢትዮጵያ ኢንቨስትመንት ኮሚሽነር አቶ አበበ አበባየው ነው የሰማችኋቸው። ሙሉውን ዘገባ እንመለስበታለን። የአፋርና ሶማሌ አጎራባሽ ቦታዎች ግጭት መረጋጋት ቢታይበትም በማንኛውም ሰዓት መልሾ ሊያገረሽ የሚችል መሆኑን ነዋሪዎች እያመላክቱ ነው። ወደታች አዴትና ዙፎና እንዳይወርድ በሰጋት ጦርነት የተቀሳቀሱ ናቸው። ያው እንደሚታወቀው የአፋር ሕዝብ በክልሉ በምንም አይነት ሁኔታ የመንቀሳቀስም ሆነ ባናቸውም ነገር ላይ የመሳተፍ እድሉ እየተነፈገ ነው። ሁለቱም ወገኖች ወረራ እየተፈጸመብን ነው ይላሉ። የዚህንም ዘገባ ዝርዝር ቆየት ብለን እናሰማቸዋለን። አብራችሁን እስከ ማብቂያው ከዘለቃችሁ ሁሉንም ከዝግጅቶቻችን ታዳምጣላችሁ። የጋቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም። ባለፈው እሁድ በማዕከላዊ ማሊ በሚገኝ መንደር ላይ የተፈጸመ ቢያንስ ሰላሳ አምስት ሰዎች የተገደሉበት ጥቃት በዘር ላይ የተመሠረተ ነው ተብሏል። ነገር ግን እስላማዊ አማጽያን የሀገሪቱ ክፍሎችንና የድንበሩ አካባቢን የሚቆጣጠሩ በመሆናቸው የዘር ግጭትና የጅሃድ አሸባሪነትን ለመለየት አስቸጋሪ መሆኑ ተገልጸዋል። በግብርና ላይ የተመሠረቱት ዶጋን የተባለው ጎሳ አባላትና ከፊል አርብቶ አደሮች የሆኑት ፉላኔዎች ለምት ዓመታት ያክል አብረው በሰላም ይኖሩ ቢሆንም አሁን ግን በመካከላቸው የሚካሄደው ግጭት ተባብሰዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በብዙ ቢሊዮን ዶላር የሚገመት መሳሪያ ለኳታርና ለባህሬን መሸጥ ያለማጽደቅ ዓላማ የነበራቸውን የውሳኔ ሀሳቦች በድምፅ ብልጫ ውድቅ አድርጎታል። የኬንታኪ ተወካይ የሆኑት ሪፐብሊካዊ ሴናተር ራንድ ፖል ያቀረቧቸው የውሳኔ ሀሳቦች የትራምፕ አስተዳደር ለባህሬን የሚሳይል ለኳታር ደግሞ የሶስት ቢሊዮን ዶላርን የሚያወጡ አጤ ሄሊኮፕተሮችን ለመሸጥ ያደረገውን ውሳኔ የሚያግዱ ናቸው። የዩናይትድ ስቴትስ አስተዳደር የማዕከላዊ የአሜሪካ ፍልሰተኞች በአሜሪካ ጥገኝነት እንዳይጠይቁ ለማገድ በቀናቱ ውስጥ ከጓቲማላ ጋር ስምምነት ማድረግ ተስፋ እንዳለው ገልጸዋል። የዋይት ሀውስ ቤተ መንግስት ያረቀቀው ገና ያልተፈረመ ባለ ሰባት ገጽ የስምምነት እቅድ ሀሳብን የአሜሪካ ድምፅ አግኝተዋል። በዩናይትድ ስቴትስና በጓቲማላ መካከል የአስተማማኝ ሶስተኛ ሀገር ፕሮቶኮል ይመሰረታል። ረቂቅ ሀሳቡ በያዝነው ሳምንት ለጓቲማላ መንግስት ይቀርባል ተብሏል። በህገ ወጥ ንግድ ላይ ተሰማርተው ነበር የተባሉ ሰባት ቻይናውያን ትላንት ከኬንያ ተባረዋል። ሰልባጅ ልብስና ጫማ በሚሸጥበት የኬንያ ገበያ በኬንያ ፖሊስና በኢሚግሬሽን ኃላፊዎች በቁጥጥር ስር የዋሉት ቻይናውያን የአገሩ ህግ የማይፈቅድላቸውን ችርቻሮ ንግድ ላይ ተሰማርተው በመገኘታቸው መንግስት እንዳሰናበታቸው የኬንያ የመንግስት የስራ ኃላፊዎች አስታውቀዋል። ከሰባቱ የስራ ፈቃድ የሌላቸው ሶስቱ ሲሆኑ አራቱ ደግሞ ፍቃድ ቢኖራቸውም በህገ ወጥ ስራ ላይ ተሰማርተው ነበር ተብሏል። ገልሞ ዳዊት ያደረሰን ዘገባ ነው። አድማጮች ለሰአቱ የያዝ ናቸው አጠር ያሉ ምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ ቀዳሚው ዘገባችን እንለፍ። ዓለም አቀፍ የውጭ መዋለ ነዋይ ፍሰት እየቀነሰ መሄዱን ሰሞኑን ይፋ የተደረገው የተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ዘገባ አስታወቀ። በአፍሪካ ግን በአጠቃላይ ጭማሪ ተመዝግቧል ተብሏል። በአህጉሪቱ በአብዛኛው ቀጥታ የውጭ መዋለ ነዋይ ፍሰት ከሚያገኙ ጥቂት ሀገሮች መካከል ኢትዮጵያ አንዷ መሆኗንም ዘገባው ጠቁሟል። ዘጋቢያችን መለስካቸው አመሀ ከአዲስ አበባ ዝርዝር አለው እንደ ዘገባው ይህ የማሽቆልቆል አዝማሚያ እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም ቀጥሎ በ13 ነጥብ በመቶ ያህል ወደ 1 ነጥብ 3 ትሪሊየን የአሜሪካ ዶላር ደርሰዋል። ለሦስተኛ ዓመት ለቀጠለው ለዚህ አዝማሚያ ዋና ምክንያት ሆኖ የተጠቀሰው በዩናይትድ ስቴትስ በ2017 ዓ.ም መጨረሻ ላይ የተደረገውን የታክስ ለውጥ ተከትሎ አያሌ የሀጉሪቱ ድንበር ዘለል ኮርፖሬሽኖች ግዙፍ የውጭ ምንዛሬ ክምችቶቻቸውን ወደ ዩናይትድ ስቴትስ መመለሳቸው ነው። ዘገባው አክሎም ይህ የውጭ መዋደንዋይ ፍሰት ያሽቆለቆለው በአብዛኛው በበለጸጉት አገሮች እንደሆነ ያብራራል። ወደ አፍሪካ መለስ ብሎም ወደ ሀጉሪቱ የገባው የውጭ ቀጥታ መዋደንዋይ ከ11 በመቶ ከፍ ብሏል። ይህ ግን በአጠቃላይ ሲታይ እንደሆነ ይገልጽና አብዛኛውን የውጭ ቀጥታ መዋዕለ ንዋይ በሚያገኙት አገሮች ላይ ግን ቅናሽ ታይቷል ሲል ያብራራል። ከእነዚህ አንዷ ኢትዮጵያ ናት። የቀድሞው የታዳጊ አገሮች ልዩ መርሃ ግብር ዲሬክተር ዶክተር ታፈረ ተስፋቸው ይህንን አብራርተዋል። በተባበሩት መንግሥታት የንግድና የልማት ጉባኤ ወይም ኡንክታድ ሪፖርት መሠረት በ2018 ዓ ም ወደ ኢትዮጵያ የገባው ቀጥተኛ የውጭ መዋዕለ ነዋይ 3.3 ቢሊዮን የአሜሪካ ዶላር ነበር። ይህ ቀጥተኛው የውጭ መዋዕለ ነዋይ ፍሰት እስካሁን ከፍተኛው ጣሪያ እንደሆነ ከሚታወቀው 4.1 ቢሊዮን ዶላር ከተመዘገበበት ከ2017 ዓ ም ጋር ሲነጻጸር በ17 ከመቶ እንደቀነሰ ያሳያል። ይሁን እንጂ ኢትዮጵያ በምሥራቅ አፍሪቃ ትልቋ ቀጥተኛ የሆነ የውጭ መዋዕለ ንዋይ ተቀባይ እንደሆነች ቀጥላለች። ከመላው አፍሪቃ ደግሞ አምስተኛ ደረጃ ላይ ትገኛለች። አሁን የተገነቡትን የኢንዱስትሪ ፓርኮች ቁጥር ስናይ የውጭ መዋዕለ ንዋይ ፍሰት ይሻሻላል የሚል ግምት ይዘን ከተነሳን ኢትዮጵያ የተሻለ እንዲያውም ከ2017 ዓ ም ከፍ ያለ ቀጥተኛ የውጭ መዋዕለ ነዋይ እንደምታስገባ ይጠበቃል። የዓለም የመዋዕለ ነዋይ ዘገባ ይፋ በተደረገበት በዚህ ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽነር አቶ አበበ አበባየሁ ደግሞ ይህን ዓላማ ያደረገ የኢንቨስትመንት ወይንም የመዋዕለ ነዋይ ሕግ እየወጣ መሆኑን ገልጸው ዋና ዋና ቁም ነገሮች ናቸው ያሏቸውን ዘርዝረዋል። የመዋዕለነዋይ ህጎችና ደንቦቻችንን ስንከልስ መለያ የምንላቸው መሠረታዊ ነጥቦች አሉ። እነዚያም አንደኛ ይበልጥ ክፍት ተነቃናቂና ለለውጥ ይበልጥ የተመቸ ሥርዓት እንዲኖረን እንፈልጋለን። ያ ማለት ቅቡል ተብሎ ይጠራ ከነበረው ዝርዝር አካሄድ ተቀባይነት የሌለው ሲባል ወደ ቆየው እንገባለን ማለት ነው። አሁን ያለውን የኢንቨስትመንት ህጋችንን ብትመለከቱ የውጭ ባለሀብቶች መሳተፍ የሚፈቀድላቸው ግልጽ በሆነ ሁኔታ ተለይተው በተዘረዘሩ መስኮች ላይ ብቻ ነው። ቅቡል የሆነ ወይም ፖዚቲቭ ሊስት አፕሮች የሚባለው አካሄድ ይህ ነው። ይህ ደግሞ ተቀባይነት ካላቸው ዓለም አቀፍ አሰራሮች ጋር የሚስማማ አይደለም። አሁን ለመስራት እያሰብን ያለነው የውጭውን ጥሪት ቴክኖሎጂና ዕውቀት ጥቅም ማጉላት ነው በየዘርፉም የውጭ መዋዕለንዋይ እንዲፈስ የሚያስፈልገው ከእነዚህ መሠረታዊ መርሆች በመነሳት ነው በእርግጥ ለሀገር ውስጥ ባለሀብቶች ተለይተው በግልጽ ከተጠቀሱ ወይም ከተዘረዘሩ የኢንቨስትመንት መስኮች በስተቀር ነው ያ የሚሆነው ያ ነው ከቅቡሉ ዝርዝር አካሄድ እንወጣለን ማለት ኮሚሽነሩ የኢትዮጵያ ዲያስፖራ ማኅበረሰብም በመዋለ ነዋይ ፍሰቱ የሚሳተፍበትን ህዋ ለማስፋት በተለይ ደግሞ በፋይናንስ ዘርፉ እንዲሳተፍ የሚያስችል ሕግ ዝግጁ መሆኑን ገልጸዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ Everybody out there, this is Gabina VOA. Gabina VOA. መለስካቸው፣ እናመሰግናለን ለዘገባው። ወደ ቀጣዩ ዘገባ እናምራ። የአፋርና ሶማሌ አጎራባች ቦታዎች ግጭት መረጋጋት ቢታይበትም በማንኛውም ሰዓት መልሰው ሊያገረሽ የሚችል መሆኑን ነዋሪዎች እየተናገሩ ነው። ሁለቱም ወገኖች ወረራ እየተፈጸመብን ነው ይላሉ። ዘገባውን ያደረሰን አዲስ ቸኮል ነው። አቶ መሐመድ ኑር የተባሉ የሰመራ ነዋሪ አስተያየት ከሚሰጡበት ይጀምራል። መንገዱ የሰጉ ናቸው እና መንገድ ድንጋይ ከሌላ የለቀሙ መንገዱ ማለት ነው። ላይኛው ዴሳዎች ወደታች አዴትና ርድፎና እንዳይወርድ ብለ እዛ መሰጋት ጦርነት የተቀሳቀሱ ናቸው። በአሁኑ ሰዓት ጦርነት አለ። በአሁኑ ሰዓት እነሱ ጦርነት ስግጅ ሆኖ ነው እዛ መንገድ የሰጉት። አቶ ማሀመድ ኑር የተባሉ የሰመራ ነዋሪን በበኩላቸው ተበዳዩ አፋር ነው የሚል አቋምን ያላቸው። ያው እንደሚታወቀው የአፋር ህዝብ በክልሉ በምንም አይነት ሁኔታ የመንቀሳቀስም ሆነ ባናቸውም ነገር ላይ የመሳተፍ እድሉ እየተነፈገ ነው ያም እየሆነ ያለው ደግሞ እነዚህ በታጠቁ የኢሳ ጎሳ አባላቶች አሁን ግጭት የተካሄደበትን ቦታ ታቀዋለህ አላሌ የሚባለውን አካባቢ በማ ክልል ስር ነው በአፋር ክልል ስር ነው በአፋር ክልል ስር ነው እዛ የሚኖሩት እኮ ራሳቸው ናቸው አፋራሽ ናቸው የሚኖሩት በጠዋት መጥተው ነው ወረው ሰው ገለው ይሄድ አቶ ጣይር ጉጉማ የተባሉ ከኤርትራ የመጡ ታጣቂዎች በጦርነቱ ተሳታፊ ነበር የሚል ወቀሳ የሚያቀርብ ሲሆን አቶ መሐመድ ኑር ግን ይህንን ወቀሳ አይቀበሉም። እነሱ ኤርትራ ውስጥ ነው ያሉት። እኛ እስከምናውቀው ድረስ እዛ እንዳሉ ነው የምናውቀው። ወደ ኢትዮጵያ አልገቡም። ሌሎች የፖለቲካ አመራሩ ነው ወደ ኢትዮጵያ ገብቶ የፖለቲካ አመራር የእነሱ አመራሮች መጥተው ብደረደር ላይ ናቸው እንጂ ሰራዊቱ አልገባም። ወደ ኢትዮጵያ ሰራዊቱ አልመጣም። ስራዎች የሚሉት ሲመጣ ከአንድ በሚዲያ የሚታይ ነገር ነው። በሁሉም ነገር የሚታወቅ ነው። እንደ ሌሎች ክልሎች የነበረውን ነገር ሁላችንም እናውቃለን። አንድ የታጠቀ ቡድን ወደ ሀገሮች መጣ ትጥቅፈቱ በሰላማዊ መንገድ አቀባበል ተደርጎላት ነው የሚገባው። ያ ነገር ባልሆነበት ሁኔታ መወረር አረገብን ማለት ከእውነት የራቀ ሀብቀ በሁለቱም በኩል የፌዴራል ጸጥታ ተቋማት ላይ የሚቀርብ ቅሬታ አለ። የአፋር ክልል ነዋሪው አቶ ከዲር የፌዴራል ጸጥታ አካላት የሀገሪቱ ወጭና ገቢ ንግድ መስመር የሆነው መንገድ በአምስት ኪሎ ሜትር ርቀት ከመጠበቅ አልፎ ከመንገዱ ውጭ በሁለቱ ብሔሮች መካከል የሚነሱ ግጭቶችን ለማስቆም ምንም አይነት እርምጃ እየወሰዱ አይደለም ይላሉ። የሶማሌ ክልሉ ጣይር በበኩሉ የፌዴራል ጸጥታ አካላት ማለትም የፌዴራል ፖሊስ፣ መከላከያ፣ የጸጥታና ደህንነት አካላት የተወሰኑ ግለሰቦች ግጭቱ እንዲባባስ አስተዋጽኦ እያደረጉ ነው፣ ለዚህ ማስረጃ አለን ይላል። የሁለቱ ክልል ግጭት ዋና ምስ ሚሊሴዎች ሶስቱ አወዛጋቢ ቀበሌዎች ናቸው። በሶስቱ ቀበሌዎች ዙሪያ አንዱ ሌላውን በተስፋፊነት ይከሳል። በመፍትሄነት የሶማሌ ክልሉ ጣሄር ህገ መንግስቱ የሚያስቀምጠው የሪፈረንደም አማራጭ እንዲተገበር ይፈልጋል። አማራጩ ሶማሌ የሚበዛባቸው ሶስቱ አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲካለሉ ሊያደርግ ይችላል። ሆኖም በአፋሮች በኩል በክልላችን አማራ፣ ትግሬ ወይም ኦሮሞ በሰላም እንደሚኖረው ሁሉ ሶማሌ መኖር መብቱ ነው፣ መሬቱ ግን ያፋር ነው የሚል አቋም ነው ያላቸው። የሁለቱም ፍላጎት ያገናዘበ ዘላቂ መፍትሄን ከማምጣት አንጻር ምን ቢደረግ ይቻላል በሚል በድሬዳዋ የሚኖሩት ነው የህግ ባለሙያ አቶ እንድራ ያስታረቀኝን አናግሬያቸው ነበር። በዋናነት መነሻችን ህገ መንግስቱ ነው የሚሆነው በህገ መንግስቱ አንቀጽ ስልሳ ሁለት ላይ ለፌዴሬሽን ምክር ቤት የተሰጡ ስልጣኖች አሉ። ከነዚህ መካከል አንዱ በክልሎች መካከል አለመግባባት ሲኖር መፍትሄ መፈለግ ነው። ይህንንም ተከትሎ ደግሞ የወጣው የፌዴሬሽን ምክር ቤት አዋጅ ቁጥር ሁለት ሀምሳ አንድም እንዲሁ በክልሎች መካከል የሚነሱ አለመግባባቶችን መፍትሄ እንደሚፈልግ ይገልጻል። ከዚህ በፊት በተደረጉ ኤክስፔሪንስ ካያን የ ሶማሌ ክልል ላይ ለምሳሌ የጭናክሰን እና ኦሮሚያ ክልል የተከተሉትን ጉዳይ አርብቶ አደር ጉዳዮች ቢሮ በፌዴራል ጉዳዮች ቢሮ ጋር ሚኒስቴር ጋር በመተባበር የተደረገ ፋይናል ሶሉሽኑ እዚ ውሳኔ ነበረ። በዛ አካሄድ ከተሄደ ያው ግጭቱን ወይም ደግሞ ያለውን አለመግባባት ውሳኔ ወይም ደግሞ ተገቢ የሆነ ልባት ይሰጣለን የሚል እምነት የለኝም። አሁን በጠቅላይ ሚኒስትሩ አቅራቢነት በቅርቡ የተቋቋመ የድንበር ኮሚሽን አለ። እንደኔ እንደኔ ይሄ ሕጋዊውንም ፖለቲካዊውንም ሶሉሽን አንድ ላይ አጣምሮ ምናልባትም አሁን አዲስ የተቋቋመው የድንበር ኮሚሽን አካባቢው ሄዶ ህዝቡን በማናገር ያለውን ሩት ችግር በማየት ስረ መሰረቱን በማየት በሚያጠናው ጥናትና ያንንም ጥናት ተከትሎ በሚያቀርበው መፍትሄ ሀሳብ ላይ ተነስቶ ምናልባት ተጠሪነቱ ለሚያቀርበው ሪፖርት ለቴሌሽ ምክር ቤት እና ለተወካሽ ምክር ቤት ነው። ከዛ አኳያ ወይ መፍትሄ ካልመጣ በስተቀር እንዲሁ የአንድ ቦታ በተነተን ያው በዲሞግራፊ ስለሆነ ለተለይ ሰት ወይም ደግሞ አንድ ቦታ በሂስትሪ ባለቤት እሱ ስለነበረ ወይ ደግሞ እሱ ሲያስተዳድረው ነበረ በሚል ለተለይ ሰት የሚለው ሶሉሽን ዘላቂ ሰላም፣ ዘላቂ መፍትሄ ይሆናል የሚል እምነት የለኝም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ hw oah abiah h ha buh ihh iaaad dhaaa ወደ ተከታዩ ዘገባችን እንለፍ። የኢትዮጵያ የእርቅ ኮሚሽን አባላት ለልምድ ልውውጥ ናይሮቢ ናቸው። ዋነኛ የተቃዋሚ መሪ ከሆኑት ራይላ ኦዲንጋ ጋርም ተገናኝተው ተወያይተዋል። በኬንያ የኢትዮጵያ አምባሳደር መለስ አለም ናይሮቢ ለሚገኘው የአሜሪካ ድምጽ ዘጋቢ ገልሞ ዳዊት ስለ ውይይቱ ነግረውታል። የቀድሞው ጠቅላይ ሚኒስትር ኬንያ ውስጥ ድህረ ነጻነት ጊዜ ጀምሮ አገሪቱ የመጣችበትን የውጣ ውረድ ታሪክ ለማስረዳት ሞክረዋል። አሁን በኬንያው ፕሬዚደንት ኡሁሩ ኬንያታና በተቃዋሚው መሪ ራይላ አሞሎ ኦዲንጋ መካከል አዲስ የእርቅ የሰላም ጥረት እየተካሄደ ነው። እነሱ በእንግሊዝኛው አንድ ሼክ ይሉታል። የዚህን ትርጉም በመሪዎች መካከል ያለ መቀራረብና የይቅር ባይነት እንዴት ወደ ሕዝቦች ሊወርድ እንደሚችል ለማሳየት ሞክረዋል። ተቃዋሚው መሪ በየትም ቦታ የፖለቲካ መሪዎች በሊቃን መካከል የሚደረግ መቀራረብና ችግሮችን ለመፍታት ያለ ዝግጁነት ህዝቡን ይለውጠዋል የሚል ነው። አንደኛው ሁለተኛ፣ ኢትዮጵያ ይህንን ለመሻገር የሚያስችል ታሪካዊ ሁኔታ ላይ ትገኛለች። በጋራ መስራት ይኖርባችኋል። የሂሊንግ ፕሮሰስ የረዥም ጊዜ ሂደት ነው። ቁርጠኝነት፣ ሀቀኝነት፣ ከቀመኝነት መራቅ ይጠይቃል። ዘረኝነትና ጎሰኝነት የአፍሪካውያን ችግር ነው ካንሰር በሚል ነው እሳቸው ሲገልጹት የነበረው። እና ኢትዮጵያ ወደ ገናናነቷ ታሪኳ ለመመለስ መልካም አጋጣሚን አግኝታለች። የብሔራዊ እርቅ ኮሚሽን ይህ እንዲሆን ከፍተኛ ኃላፊነት አለበት። ኢትዮጵያውያን ያለፈውን በጎ ታሪካቸውን ይዘውና አቅፈው ክፉ የሚሉትን ደግሞ ምዕራፉን ዘግተው ወደ አዲስ የልማት ምዕራፍ መግባት አለባቸው። ጎረቤቶቻችን ሊደግፉን ዝግጁ ሆኑ፣ በተለይም ኬንያ ተናግረዋል ራይላ ኦዲንጋ አምባሳደር መለስ እንዳሉት ቡድኑ ከራይላ ኦዲንጋ በተጨማሪ ከተለያዩ የኬንያ መንግስት ተወካዮች እና የሀገሪቱ እርቅ ሰላም አፈላላጊ መስሪያ ቤቶች ጋር ተገናኝተው ምክክር አድርገዋል። ኢትዮጵያውያን የራሳቸው የግጭት አፈታት ዘዴ ቢኖራቸውም ከጎረቤት ሀገሮችም ልምድ መክሰም አስፈላጊ መሆኑን አምባሳደር መለስ ተናግረዋል። ሰልጣኞቹ በቆይታቸው በሰላም ግንባታ አካሄድ ላይ የኬንያ የሁለት ሺ ሰባት ና ስምንት ተከስቶ የነበረውን የፖለቲካ ቀውስ ተከትሎ የተቋቋመው የሀቅና ፍትህ አፈላላጊ ኮሚሽን የመሄድበት የስራ ሂደት ያጋጠሙ ችግሮች ዝርዝር የልምድ ልውውጥ አድርገዋል። በተመሳሳይ ከአፓርታይድ ስርዓት መገርሰስ በኋላ በደቡብ አፍሪካ የነበረው ሀቅና እርቅ አፈላላጊ ኮሚሽን በተመሳሳይ በሀገሪቱ የነበረውን ችግር ፈቶ ደቡብ አፍሪካ ወደ አዲስ ምዕራፍ እንትሸጋገር እንዴት እንደሰሩ፣ ምን ያጋጠሟቸው ችግሮች እንዳሉ በአጠቃላይ የኬንያንም የደቡብ አፍሪካንም ልምድ ለማየት ሞክረዋል። በኢትዮጵያ በኩልም ኮሚሽኑ ከሚያደርገው እንቅስቃሴ ባለፈ እንደየ አካባቢው ተጨባጭ ሁኔታ እንደየ ቦታው የሎካል የሀገር በቀል ልምዶችን መጠቀም እንዴት እንደሚቻል የሚያሳይ ትምህርት ተወስዷል። ስልጠናውና ልምድ ልውውጡ ኬንያ ባለው የኢትዮጵያ ኤምባሲ የተዘጋጀ ሲሆን ዘጠኝ አባላት ላለው የኢትዮጵያ ብሔራዊ ኮሚሽን ቡድን የደቡብ አፍሪካና የኬንያ የብሔራዊ እርቅና ሀቅ አፈላላጊ ኮሚሽን አባላት ስልጠናውን ሰጥተዋል። በኬንያ ያለው የኢትዮጵያ ኤምባሲ እንዳስታወቀው ለስልጠናው ድጋፍ ያደረገው መቀመጫውን እንግሊዝ ሀገር ያደረገው ኮንሲሌሽን ሪሶርስስ የተባለ መንግስታዊ ያልሆነ ድርጅት ነው። ለአሜሪካ ድምጽ ግልሞ ዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን ለዘገባው አሁን ወደ ትግራይ ክልል እናቀናለን በትግራይ ክልል ከግንቦት 25 2011 ዓ ም ጀምሮ 13 ሰዎች በኮሌራ በሽታ መያዛቸውን የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም ለቪኦኤ ገልጸዋል በበሽታው የተያዙት ሁሉም ህክምና ከተደረገላቸው በኋላ ድነው ወደ የቤታቸው ተመልሰዋል ብለዋል ሞልጌት አጽባ ዝርዝሩን ይዟል ኮሌራን ወረርሽኝ በተመለከተ እንደ ሀገር በተለያዩ የሀገራችን ክልሎች እንደታየ ኦልሬዲ የሚመለከታቸው ፌዴራል መንግስት አካላት ለእያንዳንዱ ክልል ያሳውቀውን ነበር። እኛም ያ የተከሰተውን የበሽታውን ወረርሽኝ መሰረት በማድረግ የተወሰነ እንቅስቃሴ ስናደርግ ነበረ። ሆኖም ከግንቦት ሀያ አምስት አካባቢ ጀምሮ በክልል ታውላዕለ ወረዳ ወደ ስምንት የሚሆኑ በዚህ በሽታ እንደተያዙ ኦልሬዲ ተረጋግጠናል። በተለይም ሁለቱ የላቦራቶሪ ናሙና ወስደንባቸው ቪቢዮ ኮሌራ ቢማል የሚባል ታዋሲያን እንደተገኘባቸው ኦረዲ ስለተረጋገጠ ለክልሉና እንዲሁም ለሚመለከታቸው አካላት እንዲታወቅ አድርገናል፣ እንዲክሰድ አድርገናል። ከዛ በኋላም በመቀሌም ወደ ሶስት የሚሆኑት ምስራቃዊ ዞን ቀንታፎሹም፣ አዲግራት ሙርደ ሁለት ሰዎች፣ ቶታል አጠቃላይ አስራ ሶስት በዚህ በሽታ እንደተያያዙ መረጃችን ያሳያል። በትግራይ በሽታው ከዚህ በፊት ታይቶ ስለነበረ ዳግም እንዳይከሰት የመከላከል ስራ ስንሰራ ቆይተናል ብለዋል አቶ ተክላይ። በተለይ ንጹህ የመጠጥ ውሃ የማያገኙ ሰዎች ውሃ ክመው እንዲጠቀሙ ግንዛቤ ከመስጠት በተጨማሪ ውሃውን የሚያኩምበት መድኃኒት እንደተሰራጨ ገልጸዋል። በተለይ በዚህ ዓመት ከነሐሴ ወር ነበር ጀምረን ስንሰራ የነበረው በተለይም እነዚህ በጣም አስጊ የምንላቸው ቦታዎች በተለይም የጠበል ቦታዎች የከተማ ጽዳት መጓደል በተያያዘ ና እንዲሁም የውሃ እጥረት ያለባቸው ወረዳዎች ናቸው የለየ ናቸው። ሰው በነዚህ ላይ ስራ መስራት እንዳለብን ተግባብተን የተወሰነ እንቅስቃሴ ስናደርግ ነበር። በእነዚህ አስር ቀናት የኮሌራ በሽታ ሕክምና ከተሰጠባቸው የጤና ተቋማት መካከል በመቀለ ከተማ አድ ሐቂ መጀመሪያ ሆስፒታል አንዱ ሲሆን ሆስፒታሉ ለኮሌራ ብሎ የተከለለ ስፍራ ማዘጋጀቱ ታውቋል። የተቋሙ ሰራተኞች ስለ ህመሙ አስቀድሞ ስልጠና እንደተሰጣቸው በሆስፒታሉ የነርሶች አስተባባሪ ሲስተር ነቢያት ጸጋይ ትናገራለች። አስፈላጊ መሳሪያዎችን ቢሟሉም የጎደለ የላቦራቶሪ መሳሪያ እንዲስተካከል መጠየቁንም ገልጻለች። ሰው ኃይል የተሟላ ነው። የሰለጠነ ሰው ኃይል አለን። አራት ዶክተሮች የሰለጠነዋልን ነርስ ቢኤስ ነርስ የሰለጠናለን፣ ፋርማሲ ሁሉም የተዘጋጀ ነው፣ መድኃኒትም አለ። የመጣብን ኬዝ ደግሞ ያው ባለን አክመን በጥሩ ሁኔታ አስተናግደናል። ካሁን ባኋላው ላሉ ኬዝ ደግሞ ባለን ሰው ኃይልና ባለን ቀረብ መድኃኒት ተዘጋጅተናል ብናክማለን ። ኮሌራ በሽታ በትግራይ ስለመከሰቱ መከሰቱ መረጃ አለት ወይ ብዬ የጠየኳቸው የመቀለ ከተማ ነዋሪ አቶ ሙላለም ወልደ ማርያም በተለይ በፌዴራል በሚዲያዎች በተላለፈ ጊዜ ሰሚቻለሁ። በትግራይ አካባቢም በክልተ አውላዕሎ አካባቢ እንደተፈጠረ እንደተከሰተ ሰሚቻለሁ። ይህንን እኛ በእለት ተእለት ተግባራችን ከምናከናውናቸው አንዳንድ የብክለት ጉዳዮች መሆኑን ይገባኛል። ይህንን ትልቅ ጥንቃቄ እና ህዝቡ መረባረብ እንዳለበት አምናለኝ። በትግራይ በሽታው ሲከሰት ለማከም ሁሉም የመንግስት ተቋማት ዝግጁ እንዲሆኑ መደረጉም የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ገልጸዋል። ኮሌራ ባለፉት ሶስት ዓመታት በኢትዮጵያ ተከስቶ የነበረ ሲሆን አተት በሚል ስም ሲገለጽ እንደነበረም ተገልጿል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም ሙሉጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባዘጋጀው ለሰላም እቆማለሁ አጫጭር ፊልሞች ውድድር ላይ አሸናፊ የሆኑ ወጣቶችን ስናስተዋውቃችሁ ሰንብተናል። ለዛሬ መቀነት በተሰኘ ስራው የአንደኝነት ደረጃን ያዘው የያዘው በትግል አበራ ስለተወዳደረበት አጭር ፊልም ይዘትና ስለ ውድድሩ መንፈስ ይነግረናል ፊልሙን በህፃናት ላይ ነው መጫወት የፈለግኩት። እንግዲህ ሁሉም ነገር ስንሰራ፣ እኔ አሁን በግል የሳስብ ከታች ነው መስራት ያለብን፣ ሞር ፓወርፉል ይሆናል በህፃናት ላይ ስትሰራውና መልክቱም ደግሞ ተደራሽነትም ያገኛል። እንግዲህ ሁለት ካራክተሮች አሉ ህጻናቶች፣ ሌላ ተጨማሪ ሁለት እናቶች አሏቸው። እነዛ እናቶችን ህሴታችንን፣ ከዚህ በፊት ያለው ኢትዮጵያዊነታችንን፣ ኢትዮጵያዊ ህሴቶችን አሳያለሁ በፊልሙ ላይ እነዛ እናቶች ተደራርተው እነዚህ ምንድን ነው ኢትዮጵያ ውስጥ ያሉ መንደር የምንለው የለም ቤት ቡና እያወቀጠ የሚጠራራበት በስራ የሚተጋገዝበት የደቦ ኑሮ የሚኖርበት የለም። የሀገራችን በእንደዛ አይነት ሎኬሽን መንደር ውስጥ የሚኖሩ ኢትዮጵያውያኖች ናቸው። እና ሁለት እናቶች አሉ፣ ሁለት ልጆች አሏቸው። ይወቅት አሉ አብረው ህጻናቶቹ ከስር ሆነው ሙቀቻውን ይዛሉ። የመተጋገዝ እና የመተሳሰብ ሴቶችን እዛ ጋር አሳያለሁ። ከዛ ልጆቹ በመቀነት እናቶቻቸው መቀነት ይጫወታሉ። አባቶቻችን ድሮ ከእናቶቻችን ይዘን የመጣ ነው እሴት አለ። እሴት ግን በዚህ ጊዜ የለም፣ በዚህ ዘመን ላይ ያንን ነው ለማሳየት የፎ የፈለኩት ምንድን ነው የተረከቡት? ከእናቶቻቸው መቀነት ተረክበዋል። በዛች መቀነት ላይፋቸውን ህይወታቸውን በትክክል መምራት ሲያቅታቸው ነው የምናሳየው። እኔ እኔ አሁን በዚህ ሰዓት አገራችን ላይ እየተስተዋለ ያለው ነባራዊ ሁኔታ ነው ማንጸባረቅ የፈለኩት። የኔ ነገር ይሰማ እኔ ነኝ ትክክል የኔ እኛ የኔ እኛ የሚል ነገር በመቀነቱ ልጆቹ ሲጓተቱ ነው መጀመሪያ። ተራ እየጠበቀ አንደኛው የአንደኛውን ተራ መጓተት ነው። ባስ ባስ ብለን የምንጫወተው ጨዋታ አለ። በሱ አንደኛው እንደ ሹፌር አንደኛው እንደ ተሳፋሪ የሆነ ሲጫወታ ታያለው። ተራቸውን ጠብቀው ሁለቱም ግን ተከባብረው ያን ጨዋታ መጫወት ሲገባቸው ሁለቱም ወደ ተለያየ ዳይሬክሽን መቀነታቸውም እየጎተቱ ሲጫወቱ ነው የምናሳየው። ያ ማለት ያ የከረረ ነገር ይበጠሳል። ሲበጠስ ሁለቱ ወደ ተለያየ አቅጣጫ ይወድቃሉ። ያ ጣጣ እናቶቻቸው ጋር ይደርስና እናቶቻቸውም ይጣላሉ፣ ይለያያሉ። ያ ነገር አይሆንላቸውም። አንድነታቸው የድሮ እሴቱ አስፈላጊ መሆኑን የሆነ ቦታ ላይ ይገባቸዋል። ያ የሚሆነው ደግሞ በልጆቹ እንደ ቀድሞ ገመዱን በአንድ የሚያሰጡትን ልብስ አንድ ላይ አስረው የመጀመሪያውን የቀደመ እናት አባቶቻችን ያስረከቡንን ሰላም ሲጎናጸፉና አንድነት እንዴት አርገው እንደሚያኖራቸው የሚያሳይ ፊልም ነው። እንግዲህ ማሳየት የፈለግነው እንግዲህ አሁን እኛን ለመሳሉ ለመሰሉ ወጣቶች ለኢትዮጵያኖች፣ እንደዚህ አይነት ውድድር መዘጋጀቱ በጣም ጠቃሚ ነው። በዚሁ አጋጣሚ የአሜሪካ ኤምባሲ አምባሳደር ማይክን ስታፎቻቸውን በአጠቃላይ ላመሰግን እወዳለሁ። ምክንያቱም አሁን ሀገራችን ያለችበት ነባራዊ ሁኔታ ማንም የሚያውቀው ነው፣ በጣም ከባድ ነው። ሰላም ለሀገራችን ያስፈልጋል። እያንዳንዱን ኢሹ የአሜሪካ ኤምባሲ እየጠበቀ በየአመቱ አዳዲስ ኢሾዎችን እያወጣ ታይተሎችን እያወጣ ያሰራል። ወጣቱንም ደግሞ ይሄ ነገር ሲመጣለት ያነሳሳል። የተደበቁ ብዙ የፊልም ባለሙያዎች አሉ ሀገራችን ውስጥ ሁኔታው ነገሮች ሳይፈቅዱላቸው ጠርተው ወጥተው ያልታዩ ወጣቶች አሉ። እነዚያን ወጣቶች ያነሳሳል። ያፈቀረሽ አሻግሮ ያይሻል፣ የናፈቀ ሲያስብሽ ያመሻል። አይ ውበት አይኩመና ሁናድሮሻ I am the one whos the one the shine when get you can go say i'm መጨረሻ እኔ አረጋኸኝ ወራሽ ሀብታሙ በጣም ቆንጆ ሙዚቃን የጋበሽ በጣም እናመሰግናል። በአድማጮች ወዱት ይመስለኛል። ወደኋላ ደግሞ ትንሽ መሰት ያደርጋል። እንግዲህ አድማጮች የዛሬውን የጋቢና ቪ ጉዟችንን አርብም እንደመሆኑ በዚህ በአረጋኸኝ ወራሽ ዜማ ነው የምንሰናበታችሁ። አስተያየት ካላችሁ እንግዲህ አድማጮች በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸኑ ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን በድምፅ ምህንድስና ሲያገለግል የነበረው ፋሲል ገበየ ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በሰኞ ምሽት መደበኛ ዝግጅታችን እንገናኝ። ደናደሩ ያፈጠረ I do your e you